ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀምረናል። በቀጥታ የሚተላለፍላችሁን የዛሬ አርብ መስከረም 23 2007 ዓ ም ስርጭት ይዤ የማስተናግዳችሁ ቆንጅ ታየ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የነ አቶ ሀብታሙ አያሌው የክስ ሂደት እንደገና ለሌላ ጊዜ ተቀጥሯል። ዘገባ አለን። በታላቁ የህዳሴ ግድብ ግንባታ ሂደት ዙሪያ ከኢትዮጵያ የባለሙያዎች ቡድን መሪ ጋር የተካሄደው ውይይት ሁለተኛ ክፍል ይቀርባል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሕፃናትን ለውትድርና በመመልመል በእገዳ ዝርዝር ውስጥ ለነበሩ ስድስት ሀገሮች እገዳው እንዲሰረዝላቸው ማድረጋቸውን የተመለከተ ዘገባም አለን። የቅኔ ትምህርት አሰጣጥና አቀባበል ውይይት ከመጋቤ ሐዲስ አለማየሁ እሸቱ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ጋር በባህልና መድረክ ፕሮግራም ይቀርባል። እነዚህን ይዘን እስከ ምሽቱ አንድ ሰዓት ተኩል ድረስ አብረናችሁ እናመሻለን። አብራችሁ እንድትቆዩ በአክብሮ ትጋብዛለሁ። ወደ ሰዓቱ የዓለም ዜና እናልፋለን። ሶሎሞን አባተ ጤና ይስጥልኝ ክቡራትና ክቡራን አድማጮች። ማሊ ውስጥ ተሰማርተው በነበሩ የተባበሩት መንግስታት ድርጅት ሰላም አስከባሪ ወታደሮች ላይ ዛሬ የደፈጣ አደጋ ተጥሎ ዘጠኝ መገደላቸውና ሌሎች መቁሰላቸው ተሰማ። በሞተር ብስክሌት የተፈናጠጡ አደጋ ጣዮች ጥቃቱን በከፈቱ ጊዜ የኒጀር ወታደሮች የሆኑት ሰላም አስከባሪዎች ከሜናካ ወደ ኢንሶንጎ በሚንቀሳቀስ ክፍለት ውስጥ እንደነበሩ የመንግስታቱ ድርጅት ምክትል ቃል አቀባይ ኒውዮርክ ላይ ማምሻውን ለጋዜጠኞች ገልጸዋል። የጥቃት አድራሾቹ ማንነት እስካሁን አልተገለጸም። ላይቤሪያ ውስጥ የሚገኝ አንድ አሜሪካዊ ጋዜጠኛ በኢቦላ መያዙ ተገለጸ። ጋዜጠኛው ኤንቢሲ ኒውስ የሚባለው የዜና አውታር ካሜራማን ወይም ምስል ቀራጭ ሲሆን ድርጅቱ አብረውት የሚገኙትን ሁሉንም የመስክ ቡድኑን አባላት መልሶ ወደ ዩናይትድ ስቴትስ እንደሚያመጣና ለሃያ አንድ ቀናት ለብቻቸው ነጥሎ እንደሚያቆያቸው አመልክቷል። በሌላ በኩል ደግሞ ኢቦላ እንዳለበት የተረጋገጠው ሰው አራት የቤተሰብ አባላት ነጥሎ ወደ ማቆያ ስፍራ መወሰዳቸውን የዩናይትድ ስቴትስ ፌዴራልና የቴክሳስ ግዛት የጤና ባለስልጣናት አስታውቀዋል። የላይቤሪያ ዜጋ የሆነውን ታማሚውን ቶማስ ደንካንን በአውሮፕላን ጣቢያው ላይ በሚሞላ ቅጽ ላይ ዋሽቷል ብለው እንደሚከሱትም ባለስልጣናቱ ገልጸዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን በይፋ ባልተገለጸ ጉብኝት አፍጋኒስታን ገብተው ከአዲሱ የሀገሪቱ የአንድነት መንግስት መሪዎች ጋር ተወያይተዋል። ሚስተር ካምረንና አዲሱ የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ዛሬ ጠዋት ካቡል ላይ ከተገናኙ በኋላ በሰጡት ጋዜጣዊ መግለጫ ምንም እንኳ እንግሊዝ በያዝ ነው የአውሮፓ ዓመት መጨረሻ ተዋጊ ወታደሮቿን ሁሉ የምታስወጣ ቢሆንም የአፍጋን ኃይሎችን ማጠናከሯን ግን እንደምትቀጥል አስታውቀዋል። የእንግሊዝ የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ አካል የሆኑ 3,00 ወታደሮች አፍጋኒስታን ውስጥ አሏት። የኢስላሚክ ስቴት ታዋጊዎች ሰሜን ሶሪያ ውስጥ በሚገኘው የኩርዶች ከተማ ኮባኒ ላይ የከፈቱትን ጥቃት አጠናክረው መቀጠላቸው ተገልጿል። የኩርድ ኃይሎችም ይዞታቸውን ላለማስነጠቅ የአይሲልን ጥቃት ለሳምንታት መክተው መቆየታቸው ተዘግቧል። በዩክሬን መንግስት ወታደሮችና በአማጽያኑ ተገንጣይ ኃይሎች መካከል ዛሬ ከሰዓት በኋላ ዳኔትስክ ውስጥ ውጊያ መቀጠሉ ተገልጿል። ለግጭቱ መጫር ምክንያት ነው የተባለውን አንድ የቀይ መስቀል ሰራተኛ የተገደለበትን የከባድ መሳሪያ ድብደባ የተኮሰው ሌላኛው ወገን እንደሆነ በመግለጽ ተዋጊዎቹ ኃይሎች እየተወነጃጀሉ ነው። በመጨረሻም የዩናይትድ ስቴትስ የስራ አጥነት መጠን ወደ 5.9 ከመቶ ወረደ። ባለፈው መስከረም ሴፕቴምበር ውስጥ 248 ሺህ አዳዲስ የስራ ዕድሎች መፈጠራቸውን የሀገሪቱ የስራ ሚኒስቴር ዛሬ ባወጣው ሪፖርቱ አስታውቋል። ከምሽቱ ሶስት ሰዓት ዝርዝር ካሉና የሰዓቱ ተጨማሪ ዜናዎች ጋር እንገናኛለን። ጤና ይስጥልኝ። ከዝግጅቶቻችን ጋር አብራችሁን ቆዩ። ሰሎሞንን ለዜናው እናመሰግናለን። በሶስት ሰአቱ ዝግጅታችን ሰፋ ካሉ ዜናዎች ጋር ይመለሳል አሁን ወደ መጀመሪያው ዘገባ ስናልፍ እነ አቶ ሀብታሙ አያሌው ለአራተኛ ዙር ለሌላ ጊዜ ተቀጥረዋል ተጠርጣሪዎቹ ፍርድ ቤት ሲቀርቡ ጠበቃ እንዳልነበራቸው ተነግሯል ሌላ ታዛቢም በችሎት ላይ ለመገኘት አልተፈቀደለትም የጸጥታ ኃይሉ ጥበቃ ከመቼውም በላይ እየጠበቀ እንደነበረ ጠቅሶ ዘጋቢያችን መለስካቸው አመሃ ከአዲስ አበባ አጭር ዘገባ ልኳል በፌዴራል አንደኛ ደረጃ ፍርድ ቤት አራዳ ምድብ ለአራተኛ ጊዜ የቀረቡት የአንድነት ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው የዚሁ ፓርቲ ብሔራዊ ምክር ቤት አባል አቶ ዳንኤል ሽበሺ የአረና ለፍትህና ለሉዓላዊነት ፓርቲ የሕዝብ ግንኙነት ምክትል ኃላፊ አቶ አብርሃ ደስታና ና የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሺዋስ አሰፋ ነበሩ። ከዛሬ 28 ቀን በፊት በፍርድ ቤት የተሰጠው ቀጠሮ ከቀኑ በ8 ሰዓት የነበረ ቢሆንም ፖሊስ ተጠርጣሪዎቹን ማቅረብ የጀመረው ከቀኑ 10 ሰዓት ሊሆን ጥቂት ደቂቃዎች ሲቀሩ ነበር። አራቱም ተጠርጣሪዎች በተናጠልና በየተራ ነበር የቀረቡት። የተጠርጣሪዎቹ ጠበቃ አቶ ተማማ አባ ቦልጉ ቀደም ብለው በዚህ ችሎት እንደማይቀርቡ ባስታወቁት መሰረት ወደ ፍርድ ቤት አልመጡም። ከቤተሰብም ሆነ ሌላ የተያዦቹ ወዳጅ ዘመድም ችሎት እንዳይገባ የጸጥታ አስከባሪዎች አግደዋል። ጋዜጠኞችም እንዲገቡ አልተፈቀደም። ፍርድ ቤቱ ባይወስንም፣ ችሎቱ ዝግ ነበረ ማለት ይቻላል። መጨረሻ የቀረቡት የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ ከችሎት እንደወጡ ጉዳዩን ለመከታተል በስፍራው የነበሩ የቤተሰብ አባላት፣ ጋዜጠኞች፣ የሦስቱ ፓርቲዎች አመራር አባላትና ሌሎችም ወደ ፍርድ ቤቱ ጽሕፈት ቤት ጉዳዩን ለማጣራት ለመሄድ ቢሞክሩም በጸጥታ ኃይሉ አባላት ታግደዋል። አንድ የፖሊስ አባል ግን የአራቱም ተጠርጣሪዎች ጉዳይ ለጥቅምት 22 ቀን 2007 ዓ ም መቀጠሩን ተናግረዋል። ይህ እውነት ከሆነ የእናቱ ሀብታሙ ጉዳይ ለአራተኛ ጊዜ መቀጠሩ ነው። የነበረው የጸጥታ አጠባበቅ በዚህ ፍርድ ቤት አካባቢ ቀደም ሲል ከነበረው የተለየና ጠንከራ ያለ ነበረ። ፖሊስ የሦስቱን ተቃዋሚ ፖለቲካ ፓርቲዎች አመራር አባላት በሽብር ወንጀል ጠርጥሬያቸዋለሁ ብሎ ምርመራ ከጀመረ እንሆ ሶስት ወራት ተቆጥረዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደሚቀጥለው ዝግጅታችን ስናልፍ በግንባታ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በምን ያህል ጊዜ በውሃ እንደሚሞላ እስካሁን ባለው ጊዜ ከውሳኔና ከስምምነት ላይ አለመደረሱን የኢትዮጵያ ባለሙያዎች ቡድን መሪ ማስታወቃቸው የሚታወስ ነው። ግድቡን አስመልክቶ የተቋቋመው የኢትዮጵያ ባለሙያዎች ቡድን መሪ የሆኑትና በሶስትዮሹ የባለሙያዎች ውይይትም የኢትዮጵያን ወገን የሚመሩት ኢንጂነር ጌዲዮን አስፋው ይህ የሚወሰነው በቅርቡ በሚካሄደው ጥናት መሰረት ነው ብለዋል። ኢትዮጵያ፣ ግብጽና ሱዳን በቀጣዮቹ ስድስት ወራት እንዲካሄድ የወሰኑት ጥናት ምንድን ነው? የዛሬው ሁለተኛ ክፍል ውይይት የሚጀምረው ኢንጂነር ጌዲዮን ይህንን ከሚያብራሩበት ነው። እስክንድር ፍሬውን ያነጋግራቸው። እንደምታስታውሱት አንድ ዓመት ሙሉ የዓለም አቀፍ ኤክስፐርቶች ቡድን አጥንቶ የእኛን ኢትዮጵያ ያዘጋጀችውን የጥናትና የዲዛይን ዶኪመንቶች መርምሯል። ከመቶ ሃምሳ በላይ ከእነዚህ ዶኪመንቶች መሀል በእኛ በኩል በአማካሪ መሀንዲሱ ማለት ነው የኢትዮጵያ ኤሌክትሪክ ኃይል አማካሪ መሀንዲሱ የተጠኑ ጥናቶች ነበሩ። እነሱንም አይቷል። እነሱን ካየ በኋላ ተመሳሳይ በእንግሊዘኛ ሃይድሮሎጂካል ሲሚሌሽን ጥናት የሚባልም ተጠንቷል። ሁለተኛ የድንበር ተሻጋሪ በሱዳንና በግብጽ ላይ የሚያደርሰውን የሶሽ ኢኮኖሚክ እና የኢንቫይሮንመንት ተጽዕኖ ጥናትም ተደርጓል። ማህበራዊ ኢኮኖሚና የአካባቢ እነዚህ ጥናቶች ግን በዴስክ ላይ ወይም በሁለተኛ ደረጃ መረጃ ሰከንደሪ ኢንፎርሜሽን ላይ ተመስርተው የተሰሩ ናቸው ከሀገሮቹ የተገኙ ቀጥታ ከመስክ የተገኘ መረጃ ላይ የተመሰረቱ አይደሉም። ኢትዮጵያ ያቀረበችውን መነሻ ተደርገው የተከለሰ ነው። ኢትዮጵያ በዴስክ ጥናት ላይ የውጭ ሀገር እና የሀገር ውስጥ አማካሪዎች በማሰማራት የሰራችው ጥናት ነው። ይህንን ከተመለከተ በኋላ በአንድ አገር የተጠና ጥናትና የመረጃ መሰረቱ ደግሞ በሁለተኛ ደረጃ መረጃዎች ላይ የተመሰረተ በመሆኑ ከሀገሮቹ ከግብፅና ከሱዳን የተገኙ ቀጥታ መረጃዎች ባለመኖራቸው ሶስቱ ሀገሮች በሚስማሙበት መንገድ እነዚህን ሁለትም ጥናቶች ደግሞ ያስጠኑ ከሚለው ምክረ ሀሳብ ተነስቶ ነው። እንግዲህ ዋናው ዓላማው የህዳሴ ግድቡ ወደ 74 ቢሊዮን ሜትር ኩብ ይይዛል። ያ ትልቅ መጠን ያለው ውሃ ነው። በነገራችን ላይ ግብጽ ውስጥ የሚገኘው ትልቁ የአስዋን ዳም ወደ 168 ቢሊዮን ሜትር ኮፒ ይይዛል። ከእጥፍ በላይ ከህዳሴው ግድብ በእጥፍ በላይ የሚይዝ ግድብ አላቸው። ሆኖም ይሄ ግድብ በቀጥታ መጀመሪያ የሚያገኘው ሮዛሪስ የሚለውን የሱዳን ግድብ ነው። ከዛ በተከታታይ እስከ ግብጽ ባለው ግድብ ድረስ ያለው ተጽዕኖ መጠናት አለበት ነው። ይህ እንግዲህ በመጀመሪያ ደረጃ መረጃ ላይ ተመስርቶ መጠናት አለበት ነው እና ዋናው የሚያጠናው በግድቡ ምክንያት ውሃው የተፈጥሮ ፍሰቱን ይቀይራል። የተፈጥሮ ፍሰቱን የሚቀይረው ግድቡ በተወሰነ ዓመታት ወደ 74 ቢሊዮን ሜትር ኩብ በሚሞላበት ጊዜ ከግድቡ በተርባይኖቹ የሚወጣ ውሃው ይለያያል። እንግዲህ እንደምታመርተው ኤሌክትሪክ ኃይል እንደሚለቀቀው በመልቀቂያዎቹና ውሃ ሞልቶ በሚፈስባቸው ስፒል ዌይ በሚባሉ በሚፈሱት እነዚህ ሁሉ የልቀት ወደታች የምትለቅባቸው መሳሪያዎች ናቸው እና ይሄ በሚሆንበት ጊዜ በሮዛሪስ ላይ ምን ያደርሳል? ከሮዛሪስ ሱዳን ውስጥ በመስኖ ልማትም አለ፣ የኃይል ማመንጫ አለ። ምን ያደርሳል የሚለው ነው እና ሁለት ጉዳዮችን ነው የሚያየው። አንደኛው በሙሊቱ ጊዜ ግድቡ በሚሞላበት ጊዜ በስንት ጊዜ ነው የሚሞላው፣ ግድባችንን እየሞላን ለበታች ሀገሮች ስንት ነው የምንለቀው እና ያስ የእነሱን ፍላጎት ያሟላሉ ወይ በእኛ በኩል ግድቡ በሚሞላባቸው አመታት ማለት ነው አመታት ማለት ነው፣ አንዱ መጠናት ያለበትም የሚጠናው ሄ ሁለተኛው ግድቡ ተሞልቶ አስራስድስቱ ተርባይኖች ወደ ስራ በሚገቡበት ጊዜ ይሄ ኖርማል ኦፐሬሽን የሚባለው እንግዲህ፣ ግድቡ ሙሉ ለሙሉ በስራ በሚውልበት ጊዜ ምን አይነት ተጽዕኖ ያስከትላል? ምክንያቱም ይሄ ሞዴሊንጉ የሚያየው ከላይ ወደ ግድቡ የሚገባውን ውሃ ያያል። የተለያዩ ገባር ወንዞች አሉ ወደ ህዳሴ ግድብ በዋናው አባይ መስመር ላይ ና ከመጋቢ ወንዞችም የሚመጡ አሉ። ምን ያህል ይገባል የሚለው ነው። ይሄ የሚገባው ቀን ተቀን፣ ሰዓት ከሰዓት ይለውጣል። የሚወጣውም ከግድቡ የኃይል ማመንጨቱን ሁኔታ ተመልክቶ ነው የሚወጣው እንግዲህ ይሄም በምናደርግበት ጊዜ ይሄ የእኛ ኦፐሬሽን ነው የእኛ ኦፐሬሽን የውሃው ግድቡ የመግባት ኃይልና ብዛት ከግድባችን የምንለቀው የውሃ ብዛትና ኃይል በበታች ግድቦችና የኃይል ማመንጫ የመስኖ የሌሎችም አጠቃቀሞች ላይ የሚያደርሰውን ተጽዕኖ ለማጥናት ነው ይሄ በጣም የተፈጥሮውን ሁኔታ ወደ ሞዴል ነው የምንቀይረው አነስ ባለ ሞዴል ሁኔታውን በቁጥሮች ኒሜሪካል ሞዴሊንግ ማቴማቲካል ሞዴሊንግ ብዙ እንትኖች አሉ። እውነታውን ወይም በተፈጥሮና ና በሰው ሰራሽ ሁኔታ መሬት ላይ ያለውን ሁኔታ ወደ ሞዴል እንቀይረዋለን። ምክንያቱም ያንንም ያህል ወደ ሁለት ሚሊዮን ሄክታር በጣም ብዙ የሆነ ኤሪያ አንድ ነጥብ ስድስት ኪሎ ሜትር ሚሊዮን ኪሎ ሜትር ካሬ ይመስለኛል በዚያውም በምስራቅ ተፋሰስ ውስጥ ያለው ያንን እንትን አድርገን ለማጥናት እንደሚመች በሞዴል ነው የምናየው። ያ ሞዴል የሚያደርገው ይህንን ቅድም ያልኩትን ነገሮች፣ ለምሳሌ በናሙና ነው የሚጠናሙና ጥናት ነው። ለምን ተፈጥሮን በሙሉ በአንድ ጊዜ እንትን ለማለት አንችልም። ያንን አስመስሎ ተፈጥሮን አስመስሎ የሚያይ ሞዴል ወይም በናሙና ነው። ሰሞኑን በአዲስ አበባ የተገናኙት የኢትዮጵያ የግብጽና የሱዳን ባለሙያዎችና የውሃ ሀብት ሚኒስትሮች ቀጣይ ስብሰባቸውን ከአንድ ወር በኋላ በካይሮ ያካሂዳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በያዝነው የአውሮፓውያን ዓመት ውስጥ ህጻናትን ለውትድርና መልምለዋል ወይም አሰማርተዋል በሚል እገዳዎች እንዲጣሉባቸው በቀረበው ዝርዝር ውስጥ ተጠቅሰው የነበሩ ስድስት ሀገሮችን እገዳዎች ፕሬዝደንት ባራክ ኦባማ ሰርዘውላቸዋል። ፕሬዝደንቱ እገዳዎቹን ማንሳታቸው በህጻናት ከውትድርና መጠበቅ ህግ መሰረት ሀገሮቹ ሊጣሉባቸው ይገቡ የነበሩ ቅጣቶች እንዳይደርሱባቸው ይከላከልላቸዋል ተብሏል። ከቅጣቶቹ መካከል የዩናይትድ ስቴትስ ለሀገሮቹ የምትሰጣቸው ወታደራዊ እርዳታ እንድታቋርጥ የሚያደርጉ ናቸው። የውጭ ጉዳይ መስሪያ ቤት ሪፖርተራችን ፓም ዶኪንስ ዘገባ ዝርዝሩን ይዟል። ሰሎሞን አባተ ያቀርበዋል። ማዕከላዊ የአፍሪካ ሪፐብሊክ ውስጥ እንደሚታየው በብዙ አካባቢዎች ሕጻናት ለውትድርና ከተመለመሉና ውጊያ ውስጥ ከገቡ በኋላ የሚጠብቃቸው ጉዳት እንግልትና ስቃይ ነው ሲሉ በአሜሪካን ዩኒቨርሲቲ የወጣቶችና ግጭቶች ጉዳዮች ፕሮፌሰር ሱዘን ሼፕለር ይናገራሉ። ብዙ ጊዜ ለውትድርና የሚመለመሉት በግዳጅ ነው፣ ወይም ደግሞ አንዳንዴ በድህነታቸውና ቤተሰቦቻቸው በሚገኙበት ሁኔታ ምክንያት ሌላ አማራጭ ስለሌላቸው ራሳቸው ይገቡበታል። አንዴ ከገቡበት በኋላ ታዲያ አንዳንድ ጊዜ እጅግ የከፋ የጭካኔ አድራጎቶችን እንዲፈጽሙ ይላካሉ። እንዲህ አይነትም በሕፃናት ላይ የሚፈጸሙ የከፉ አድራጎቶች ምክንያት የቀሰቀሰው ስጋት ዩናይትድ ስቴትስ ዘጠኝ አገሮችን ሕፃናትን ለውጥ ውትድርና ላይ በማሰለፍ ዝርዝሯ ውስጥ እንድታስገባቸው አስገድዷታል። እነዚያ ሀገሮች ማዕከላዊ አፍሪካ ሪፐብሊክ፣ ዲሞክራሲያዊት ሪፐብሊክ ኮንጎ፣ ሩዋንዳ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ሶሪያ፣ የመንና ሚያንማር ናቸው። አሁን ዩናይትድ ስቴትስ ከሶሪያ ሚያንማርና ሱዳን በስተቀር ሌሎቹን ስድስቱን ከጥቁር ዝርዝሯ አውጥታቸዋለች። በፕሬዚደንት ባራክ ኦባማ ውሳኔ መሰረት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች አማካሪ ዳን ማሀንቲ እንዲህ ይላሉ። በሀገሪቱ የታዩ ለውጦችን እያጠናን ነው፣ በተለይ ከተባበሩት መንግስታት ድርጅት ጋር በመተባበር ብሔራዊ የሥራ እቅዶች መፈጸማቸውን ለማረጋገጥ እንጥራለን። ሁለተኛው ጉዳይ ሁኔታው የዩናይትድ ስቴትስ ብሔራዊ ጸጥታ ላይ ምን አይነት አንድምታ እንዳለውም ማስተዋል እንሻለን። መሐንቲ እንዲህ መሰል ሁለት ገጽታ ያላቸው ፖሊሲዎች ለመንግስታት ያልተገባ መልእክት ሊያስተላልፉ ይችላሉ በሚለው አባባል አይስማሙም። እንዲያውም ተቃራኒ ነው። የሰዎች ህገ ወጥ ዝውውር ዘገባ ከመውጣቱ በፊት ፕሬዚዳንቱ ለየትኞቹ ሀገሮች ይህንን ልዩ አሰራር ከመፍቀዳቸው በፊት ባለው ጊዜ መካከል እኛ ቁልፍ የሆኑ የመንግስታቱ ድርጅት ሲቪል ማህበራትና ጥያቄ የቀረበባቸውን ሀገሮች እንድናደርግ እንድናናግር እድል ይፈጥራል። ስለዚህ ሁሉ ነገር የሚከናወነው በፍጥነት ነው ብሎ ማሰብ አይቻልም። ፕሬዚዳንቱም የእርዳታ ፈቃዱን የሚሰጡት ታስቦበት ነው። የሰብአዊ መብቶች ተሟጋቹ አዶ ቴ አኩዌ ይህንን አይቀበሉም። ይህንኑ ጉዳይ ነው የተሳታፊ አፍሪካ ሀገሮች ነገሮች አልተለወጠም በሚል የሚመለከቱት። ስለዚህ የሚያስተላልፈው መልእክት የዩናይትድ ስቴትስ መንግስት የጸጥታ ኃይሎቻችንን ያሰለጥልናል በእርግጥ ህጻናትን ለወታደርነት መመልመል እንደ ስጋት ይገልጻል። ግን ብዙ አያሰጋም ምክንያቱም ከልባቸው አይደለም የሚል ነው። በእኔ እይታ ይህ አስተሳሰብ አድጋለሁ። ልጆችን ለውትድርና መመልመልን በሚመለከት የሚደረገውን ለውጥ በተግባር ላይ መዋሉ ከባድ ሊሆን ቢችልም ድርጊቱን ለማቆም አለመሞከር ደግሞ የባሰ ነው ይላሉ። አዶቴ አኮይ ቺልድን ልጆች በአካል ይጎዳሉ፣ ለሞት ሊዳረጉ ይችላሉ፣ የትምህርት እድል አያገኙም። ግጭት ተገቢ ሊሆን ይችል እንደሆነ ሊያገናዝቡ የማይችሉበት እድሜ ለወታደርነት ምልመላ ይጋለጣሉ። አኩ ያያይዘውም ዩናይትድ ስቴትስ ለውትድርና ምልመላ የሚጋለጡትን ልጆች ለመርዳት የምትችልበት ጥሩ ዘዴ በግጭት ወቅት ልጆችን የሚመለምሉ ለውትድርና ማለት ነው ሀገሮችን ተጠያቂ በማድረግ ፖሊሲዋ መግፋቷ ነው ብለዋል። አድማጮቻችን ዝግጅታችን ይቀጥላል። አብራችሁን ቆዩ። አሁን ደግሞ ባህልና ማህበረሰብ ይቀርባል። በስነ ግጥም ዘዬነቱም ይታወቃል። በአማርኛና በግዕዝ ቋንቋዎች የሚዘወተረው ይህ ዘይቤ በቅርጽ ይዘትና አቀራረቡ በመደበኛው ስነ ግጥም የምናውቀውን መንታ ትርጓሜ አዘል አይነተኛ መለያውን የተሻገረ ምንነቱን ያስቃኙናል ይለናል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የእንግዳውን ማብራሪያ ሲያስተዋውቅ። እንግዳው መጋቤ ሐዲስ እሸቱ አለማየሁ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲሳት ትርጓሜ መምህር ናቸው። መጋቢ ሐዲስ እሸቱ የባህላዊውን የቅኔ ትምህርት አሰጣጥና አቀባበል ሥርዓት ጨምረው የሚያስረዱበትን ወግ የመጀመሪያ ክፍል እነሆ። መጋቤ ሐዲስ እሸቱ አለማየሁ በድጋሚ ለጊዜው አመሰግናለሁ። መሰረታዊ የቅኔ ምንነትን የሚመለከቱ ጭብጦች ጨምሮ አንዳንድ ቁም ነገሮችን ያጋሩናል። መጋቤ ሐዲስ ወደ ወጋችን ከመዝለቃችን በፊት ለናሙና የሚሆኑ ቅኔዎችን ለአድማጮች በማሰማት ብንጀምር ቅኔ ቢዘርፉልን መልካም፣ እንደ መነሻ ቅኔ እኔ ከምዘርፍ ይልቅ እንደ ከረመ ወይን እያደር የሚጣፍጥ የሊቃውንቱ ቅኔ ጥንቶቹ አለና። እሺ ከጥንቶቹ ቅኔ ብንነሳ ሁለተኛው ዓለም ጦርነት በሁለት ጎራ ተከፍሎ ጦርነቱ እንደተካሄደ ይታወቃል። በአንደኛው ጎራ እነ እንግሊዝ፣ እነ አሜሪካ፣ እነ ፈረንሳይ እና ራሽያ ሲሰለፉ በዛኛው ጎራ ደግሞ እነ ጀርመን፣ እነ ጣሊያን፣ እነ ጃፓን፣ ሌሎችም ተሰልፈዋል። በውስጥ ጣሊያን ያው እኛ እንደወረበ ይታወቃልና ያው እንግሊዝ በጦርነቱ ጊዜ አፄ ኃይለስላሴን አግዞ የእንግሊዝ መንግስት እኛን ንረቶራ እንደውም ጀነራል ዊንጌት የሚባለው እንደውም ለመጀመሪያ ጊዜ አዲስ አበባ የገቡ ጀነራል ናቸው እየተባለ ሲነገርም ሰምቻለሁ። እና የሚገርምህ ነገር ይህን ይህንን አሁን የምነግርህን ቅን ያደረገው ሰው በዛ ዘመን የሬዲዮ የቴሌቪዥን የመጽሔት የጋዜጣ መረጃ የለም፣ ዌብሳይት የለም፣ ፌስቡክ የለም። ምንም አይነት መረጃ መለዋወጫ ባልነበረበት ጊዜ እንዴት እንዲህ አይነት የመጠቀ ና የረቀቀ ያለምን ፖለቲካ ያለምን መልክዓ ምድር የአያላኑ መንግስታት አሰላለፍ ጭምር በመረዳት እንዴት ቅኔው እንዳደረገው ሊቁ ስሙ አልተጻፈም። ቅኔውን ያገኘሁት በጥንት መጽሐፍት ላይ እና ምንድን ነው ባለ ቅኔው የሚለው፣ ግማሹን ነው የምነግራ እንደው እንደ መግቢያ እንዲ ተወለጠ ይዘ ተጽፈ በልሳነ ርህቅት የሆናኒ ቢለይት ካለ ሰይጣን አውጾተ ሰይጣን ተቃራኒ መገብት አሀቲ እንግል ጣርለሰ ነው ማን እስመ ስዕኑ አውጦት ወለ ሰይጣን መስለኒ ነው የሚለው። ምን ማለት ነው ይሄ? እንግዲህ ጣሊያንም ወራሪ ነው እንግሊዝም ወራሪ ነው። እኛን የረዱን እኛን መርዳት ስለፈለጉ ሳይሆን ጣሊያኖች በሌላ በኩል እየወጓቸው ስለሆነ ከዚህ ሲያዳክሟቸው፣ በዚህ የማዳከሚያ መንገድ ነው እንግሊዞች የተጠቀሙት። እና እና በወንጌል ላይ ምን የሚል ተጽፏል? ሰይጣንን ሰይጣን አያወጣውም የሚል ንባብ አለ። ኢየሱስ ተናገ ሰይጣንን ሰይጣን ካወጣው እንዴት ሰይጣንን ሰይጣን ሊያስወጣው ይችላል ብሎ ባለቅን ይሄን ንባብ ከወንጌል ወስዶ ጣሊያንም ወራሪ ነው፣ እንግሊዝም ወራሪ ነው። እንዴት ነው አንዱ አንዱ ያስወጣው የቻለው ብሎ ይሄን የመሰለ ንባቡ ያማረ ምስ የተጌጠ የተዋበ ንባብ ተጠይቷል። እንግዲህ በዛን ዘመን እንዳልኩ፣ ብዙ የመረጃ እጥረት ባለበት ዘመን እንደዚህ እንደ ዛሬው ጆሮ ባልሰፋበትና ወሬ ባልበዛበት ዘመን ይህን አይነት መረጃ እንግሊዝ ለምን እንደመጣ፣ ጣሊያን ለምን እንደመጣ የሁለቱም ዓላማ ምን እንደሆነ ተረድቶ ይህን የመሰለ ቅን የማድረግ ለራሴን ዛሬ ላይ ሆነን የእኛን አቅም በሆኑ ዛሬ የመረጃ ችግር የለም። ዓለም በመረጃ የተጥለቀለቀ ነው። የሚሰማው ብዙ ነው። የሚታየው ብዙ ነው። አንዱ ጫፍ ሆነ፣ ስለ አንዱ ጫፍ መስማት የደቂቃና የሰከንድ ጉዳይ ሆኗል። ዛሬ ይህን ቅኔ ሊቁ በተቀኘበት ዘመን ግን እንኳን ጎጃምና ጎንደር ወደዛ ዳር ላይ ሆነ ቀርቶ አዲስ አበባ ሆነ እንኳን ማን ከማን ጋር እንደተሰለፈ፣ የት የት ቦታ እንዲህ እየተዋጋ እንደሆነ ለማወቅ የመረጃ እጥረት ነበርና እንግሊዝና ጣሊያንን በማነጻጸር የጊዜ ጉዳይ እንጂ ሁለቱም አይጠቅሙንም ብሎ ጠይቆ ይህን ቅኔ ተቀይቷልን አለኝ። ግሩም ጽንሰ ሀሳቡንም መሰረቱን ያደረገው በመንፈሳዊ መጽሐፍ የተጻፈውን ነው ብለውናል። እንግዲህ ይህ የ ቅኔ ጉዳይ ብዙ ጫፎችን እንድንነካካ ይጋብዛል። ቋንቋንም የሚመለከቱ ስነ ጽሁፍንም የሚመለከቱ ሀሳቦች አሉ። እንደ ማንኛውም ተራ የስነ ጽሁፍ ወይንም የስነ ግጥም አፍቃሪ ስለ ቅኔ የምንረዳ የምናውቅ የሚመስለን በተለይ ስለ አማርኛ ቅኔ ነው። አሁንም ማነሳው የምናውቀው የሚመስለንን ጥያቄ ላንሳለሁ። እሺ መጋቤ ሐዲስ ቅኔ ስንል በራሱ ምን ማለታችን ነው? ቅኔ ምንድን ነው በራሱ? አይነቶችስ አሉት ወይ ዘርፎች አሉት ወይ? ካሉትስ የትኞቹ ናቸው? ቅኔ ምን ምንድን ነው ለሚለው ሀሳብ ሁለት አይነት ትርጓሜ መስጠት እንችላለን ብዬ አምናለሁ። አንደኛ የቃል በቃል ትርጉሙ ቅኔ ምንድን ነው? እንግዲህ ቀኔ ቃኘ ማለት ነው። ዜማ ማዜምን፣ ዜማ መቃኘትን፣ ንባብ መቃኘትን ይመለከታል። በሌላ በኩል ደግሞ መገዛት፣ ለፈጣሪ መገዛት፣ ለክፉ ነገር መገዛት እንዳለ ሁሉ የእኛው ግን ለፈጣሪ መገዛት ማለት ነው። እንግዲህ ስትገዛ የውስጥ ቅኔ የውስጥም የውጭም የስሜት ሕዋሳት ተባብረው የሚሰሩበት መንገድ ነው ብዬ አምናለሁኝ እኔ። ለምሳሌ የስሜት ሕዋሳት ከውጭ ያው ሳይንስ እንደሚነግረን አምስት ናቸው። የቤተክርስቲያን ሊቃውንት ደግሞ ሳይንስ ቀፎ ቀፎውን ነው የቆጠረው እንጂ ከውስጥ አምስት አሉ፣ አስር ናቸው በጠቅላላ ይላሉ። አስሩ የስሜት ሕዋሳት ከውጭ ዓይን፣ የውስጥ ዓይን፣ የውጭ ጆሮ፣ የውስጥ ጆሮ አንዱ ነው አንድ ነገር ላይ እንዲያተኩሩ ምናልባት የቅኔን ረቂቅነትና ምን ያህል ሀሳብን መስረቅ እንደሚችል ለማስረዳት አንድ የጎንደር ሊቅ ቅኔ ሲቀ- ቁጭ ብለው ቅኔ ሲቆጥሩ ይባላል ንጉሱ፣ ቤታቸው ገብተው እሳቸውን አልፈው አልጋቸው ላይ ተቀመጡ። አልሰሙም ንጉሱ ሲገቡ። በኋላ ቅኔውን ቆጥረው ሲጨርሱ ንጉሱን አዩዋቸው። እንዲ፣ መቼ እንደገቡ አላወቁም። ምንደው፣ እንዴት አላየኸኝም? ስሏቸው፣ ጌ ንጉስ ደብረ ቁስቋምን ያህል ደብረ ሹመውኝ የማይረባ ቀን የቢቀኝ እስሆን ሳስወቅስ የለም ወይ? እኔ ስዋረድ የለም ወይ? ቤተ ክርስቲያን ሳሳፍር የለም ወይ? ብለው መለሱ ይባላል። እና ሀሳብን፣ አእምሮን፣ ህሊናን፣ መንፈስን በጠቅላላ የምታስገዛበት ነው። እና እንግዲህ ቅኔ ሀሳብን በተለያየ መንገድ ስነ ጽሁፍ አለ። ለምሳሌ ስነ ጽሁፉ ስድ ስድ ስነ ጽሁፍ ነው። ይሄኛው ግን በምጥን ቋንቋ በምጥን ምስጢር በምጥን ሀሳብ የምትፈልገውን ነገር መግለጥ ማለት ነው። ማንኛውም ሰው ከሚረዳው ውጭ ማለት ነው። ማንኛውም ሰው ሊረዳው ይችላል። ግን የሚረዳበት መንገድ ግን ጠባብ በሆነ መንገድ፣ ውሱን በሆነ መንገድ ሀሳብን መግለጽ ማለት ነው እና የአማርኛው ቅኔ ብዙን ጊዜ የሚያተኩረው ህብረ ቃል ላይ ነው። አንድ ቃል ላይ በመመ መንትያ ትርጉም ያለው ማለት ነው አቤት መንትያ ትርጉም ያለው ወይም ከአንድ በላይ ትርጉም ያለው ምስጢርና ቀጥታ የምንረዳው ቃል በሁለት ትርጉም የሚገለጥ አገላለጽን ነው። የአማርኛው ይበልጡን የሚያተኩረው እያሉን ነው። እሱ ለምሳሌ ሞጣ ቀራኔ ሆ የምነው አይታረስ በሬ ካና በሬ ሳና ይመጣል በሬ ሳ ላይ መጣን ሳና ይመጣል። ከዚያ እስከዚህ ድረስ አለ። አሁን እንግዲህ በሬ ሳ ላይ መጣን በሬ ሳ ይችም አንዱ አቃልነት በቀዝ ላይ እያቆማል። ቅኔው የግዙ ቅኔ ግን ጠቅላላ ከ- እስከ ተ እያንዳንዷ ንባብ እያንዳንዷ ምስጢር ትተረጎማል። አሁን ሞጣ ቀራኔው ምንነዋ የታረሰ ሁኔ መናጆ ነው ለዛኛው ማሸጊያ ካርቶን ሆኖ እንጂ የመጣው ምንም ትርጉም የለውም። የቅኔው ግን የግዙ ቅኔ ግን ዘርፉ ይተነተናል፣ ምስጢሩ ይተነተናል፣ ቤት መምቻው ይተነተናል፣ ተሳሳቢው ይተነተናል። ያለ ቦታው የገባ ዘርፍ፣ ያለ ቦታው የገባ ቅጽል፣ ያለ ቦታው የገባ ተሳሳቢ፣ ቅደም ተከተሉ ለምሳሌ እንደው የጥንቱን ነገር ለአሁኑ ማስረጃ አድርጎ ይቀረባል እንጂ የአሁኑን ነገር ለጥንቱ ማስረጃ ተደርጎ ለምሳሌ አይቀረም። አሁን በዚህ በአማርኛ ግጥም ቅኔ እና ላይ እንግዲህ ለምሳሌ የብሉይ ኪዳንን ታሪክ ስንጠቅስ ለዚህኛው ማስረጃ ነው አድርገን፣ እንጠቅሰዋለን ለአዲስ ኪዳን ወይም ደግሞ ላለንበት ዘመን ማለት ነው። ይኸኛውን ግን ለዛኛው በሌለበት ዘመን ለዛኛው ማስረጃ አድርገን ኛው ላይ ግን እነዚህ ቅም ያለኝ አሁን ግን የቅኔ መልክ ያላቸው ምጣቶቹ ደራሲ ያለ የሚመጡ ሀሳቦች እንደው ደስ የሚሉኝ አሉ። እንደው ከተመንታ ትርጉም ከአንድ ቃል ትርጉም አልፈው ሀሳብ ላይ የሚያጠነጥኑ ሀሳብ የሚያኝ የሚያመጡ እነዚህ እነ በውቀቱም፣ እነ ኤፍሬም፣ እነ በረከት እነ የሚያመጣቸው ብዙ የሚታወኑ ወጣቶቹ እጥር ምጥን ያለ ቋንቋ በትንሽ ነገር ሰፊ ሀሳብን ማንሳት እንደሚቻል። የድሮ ቅኔ እንዳልኩ፣ የአማርኛው ቅኔ በአንድ ነገር ላይ ሁለት ነገር ማመልከት ነበር ስራው። ህብር ህብር እንለዋለን፣ በግዙ ቋንቋ ህብር የምንለው ማለት ነው። በአማርኛም አንድ ነገር ሁለት ነገር እንዳያመለክት ተደርጎም ማለት ነው። መጋቢ አዲስ ለምንድን ነው ቅኔ መዘረፉ? ቅኔ ይዘረፋል መባሉ? ለመሆኑ ባለቅኔስ ማን ነው? ምን አይነት ሰው ነው ባለቅኔ የሚባለው? አድማጮች ጥያቄዎቹ ተነሱ እንጂ አልተመለሱም። መጋቢ ሐዲስ ጥሩ አድርገው ይተነትኗቸዋል። ሰዓታችንን በማውቃቱ መጋቢ ሐዲስ እሸቱ አለማየሁን አመስግኜ ለሚቀጥለው ሳምንት በቀጠሮ እንለያይ። ለእኚህና ለቀሪው ጥያቄዎች ከመጋቢ ሐዲስ እሸቱ አለማየሁ ጋር እመለሳለሁ። መልካም ምሽት። ክቡራትና ክቡራን አድማጮች የዛሬው ልዩ ስርጭት በዚሁ ተጠናቀቀ። ከምሽቱ በሶስት ሰዓት በመደበኛው ዝግጅታችን እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በመስክና ዚህም ባሉ ዘጋቢዎቻችን እና ባልደረቦቻችን ስም ለምሽቱ የምሰናበታችሁ ቆንጂት ታየ ነኝ። ደህና አምሹ።